መዝሙር ሰባ አቤቱ እኔን ለማዳን ተመልከት። አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጎስቁሉም፤ ክፉንም የሚመክሩብኝ ወደ ኋላቸው ይመለሱ፤ ይፈሩም። እንኳ እንኳ የሚሉኝ አፍረው ወዲያው ወደ ኋላቸው ይመለሱ። የሚሹ ሁሉ ባንተ ሐሴት ያድርጉ፤ ደስ የሚባላቸው ማዳንህን የሚወዱ ሁልጊዜ እግዚአብሔር ታላቅ ነው ይበሉ። እኔ ችግረኛና ምስኪን ነኝ። አቤቱ እርዳኝ፤ ረዳቴ ታዳጊዬም አንተ ነህ። አቤቱ አቤቱ አትዘግይ።